የጥያቄው መልስ በዛሬው የጥያቄው መልስ ዝግጅታችን በትግራይ ክልል የሚገኘውን የሰብአዊ አያያዝና ከሰብአዊ መብቶች ጋር በተያያዙ ጉዳዮች ጥያቄዎቻቸውን እንድታቀርቡ ሁለት እንግዶችን ጋብዘናል። ውይይቱን የመራችው ጽዮን ግርማ ስትሆን እንግዶቹን በማስተዋወቅ ትጀምራለች። እንግዶቻችን የኢትዮጵያ ሰብአዊ መብቶች ጉባኤ ዳይሬክተር አቶ ዳን ይርጋን ከአዲስ አበባ፣ የአምነስቲ ኢንተርናሽናል የአፍሪካ ቀንድ አጥኚ አቶ ፍሳህ ተክሌ ከናይሮቢ ናቸው። ሁለታችሁንም በአሜሪካ ድምጽ አድማጮች ስም አመሰግናለሁ። ወደ አድማጭ ጥያቄ ከማለፌ በፊት ድርጅቶቻችሁ በሰብአዊ መብቶች ላይ ትኩረት አድርገው የሚሰሩት ለምንድን ነው? ከምታወጧቸው የምርምር ግኝቶች በኋላ ደግሞ የምትጠብቁት ምንድን ነው? የሚል ጠቅለል ያለ የሰብአዊ መብቶች ሁኔታዎችን ሊያስረዳ የሚችል ምላሽ ፈልጋለሁና ከእናንተ እስቲ በመጀመሪያ ለእነዚህ ሁለት ጥያቄዎች አቶ ዳን ከአዲስ አበባ ምላሽ ይስጡን። እሺ፣ አመሰግናለሁ በድጋሜ የኢትዮጵያ ሰብአዊ መብቶች ጉባኤ ከተቋቋመበት አስራ ዘጠኝ ሰማኒያ አራት ዓመተ ምህረት ጀምሮ ለህግ የበላይነት ለሰብአዊ መብቶች መከበርና ለዴሞክራሲ ስርዓት ግንባታ በሀገራችን ዘርፈ ብዙ ስራዎች ሲሰራ ቆይቷል። ከዚህም ውስጥ የሰብአዊ መብቶች ትምህርት፣ ስልጠና፣ የህግ ድጋፍ አገልግሎት፣ የውትወታ ጥናትና ምርምርና እንዲሁም በስፋት የምንታወቅበት ደግሞ የሰብአዊ መብት ጥሰቶችን በመመርመር በማጣራት ፋ በማድረግ ወይም ሪፖርት በማውጣት ነው የምንታወቀው። እንግዲህ እስካሁን ባለው ሁኔታ በጣም በርካታ ቁጥር ያላቸው በተለያዩ የሰብአዊ መብት ጥሰት ላይ የሚያውጠነጥኑ የሰብአዊ መብት ጥሰት ሪፖርቶችን አውጥተናል። ሰብአዊ መብቶች መከበር የምንሰራው በመሰረቱ አንደኛና ዋነኛው የሰብአዊ መብቶች መከበር ለሁሉም ነገር መሰረት ስለሆነ ነው። የሰብአዊ መብቶች ስንል ብዙ ነው የምናወራው። በህይወት የመኖር መብት፣ የነጻነት መብት፣ የንብረት የማፍራት መብት፣ የዴሞክራሲ መብት በርካታ ናቸው። ሰው እነዚህ መሰራት አለባቸው። አንዱ ያው ጉድ ኮዝ ስለሆነም ተገቢም ስለሆነ ነው የምንሰራው ሌላው ደግሞ እንግዲህ ከስራችን ውስጥ አንዱ የሰብአዊነት ግኝቶቻችን በተለይ ጥሰቶችን በሚመለከት በበቂ ማስረጃ እያይዘን ሪፖርት እናወጣለን። ሪፖርት ስናወጣ ለሚመለከታቸው የመንግስት አካላት፣ ለእኛም ደጋፊዎቻችን፣ ለአባሎቶቻችን፣ ለህዝብ። አላማችን አንደኛ የመብት ጥሰቶች እንዲታረሙ በመብት ጥሰት ተሳታፊ የሆኑ ተጠያቂ እንዲደረጉ እንደዚህ አይነት መሰል የመጥሰቶች ደግሞ እንዳይደገሙ በተለይ በሌሎች አካባቢዎችም ጭምር ትምህርት እንዲወሰድባቸው ዝግጅት እንዲደረግ ዝግጅት ስንል የህግ ዝግጅት የፖሊሲ እንዲሁም የተቋማት ሰብአዊነቶችን ለማስከበር የተቋቋሙ ተቋማት ማስተካከያና ቅድመ ዝግጅት እንዲያደርጉ ጭምር ለመወጥወጥ ነው እንግዲህ እኛ የሰብአዊ መብቶችን አቅማችን በፈቀደ ሁሉ እየሰራን ያለን አቶ ዳን በጣም አመሰግናለሁ አቶ ፍስሀ ለእርሶም ነው ይሄን ጥያቄ ማነሳው እንግዲህ አምነስቲ ኢንተርናሽናል ወደ ስልሳ አመት በላይ የታለፈ ድርጅት ነው በአለም ላይ ወደ ሰባ ሀገሮች ላይ ቢሮዎች ያሉት እንግደ ሀያ ሚሊዮን የሚጠጉ አባላቶች ያሉት። መጀመሪያ ላይ እነዚህ የህሊና እስረኞች የሚባሉት ወይም ደግሞ ፕሪዝነርስ ኦፍ ኮንሽንስ የሚባሉት ላይ እነሱን በተመለከተ ነበር ጀምሯ። ግን በኋላ በብዙ መልኩ የሚሰራባቸውን ጉዳዮች እያበዛ ሄዶ አሁን በሁሉም የሰብዊ መብት ጉዳዮች ላይ የሚሰራ ድርጅት ነው። ለምንድኛ ሰብዊ መፈላ በተተኮሩ ፊቱ ማንዴት የተቋቋመበት ዓላማ እንዲሁም ደግሞ አባላቶቻችን የተሰባሰቡበት ዓላማ እዚህ ላይ ስለሆነ ነው። ድርጅቱ ከሌላ ምንም ሕልውና የለውም ከአባላቶች ነው። አባላቶቹ ደግሞ በዚህ ጥላ ሰፊ ሲሰባ የማይታሰቡ ሰብአዊ መብቶችን ዓለም አቀፍ ደረጃ በተለያዩ ሀገሮች ላይ የማስፋፋት የማስከበር ስራዎችን ማገዝ አለብን ብለው ነው ነ ስለዚህ ለዛ ነው ይን ድርጅት ያቋቋመ በዋነኝነት የአባላት ድርጅት ነው። አምነስቲ ኢንተርናሽናል ወደ ሀያ ሚሊዮን የሚጠጉ ሰባ ሚሊዮን በላይ ያለ የአለም አቀፍ አባላቶችም አለን። እንደዚሁ በዚያ አጋጣሚ የኢትዮጵያውያን የሆኑ ዓለም አቀፍ አባላት ራሱ በጣም ብዙ መቻለን ከምስራቅ አፍሪካ እንደኛ ነን የአምነስቲ አባል በመሆን ኢትዮጵያውያን። ስለዚህ ሪፖርት መውጣት ዋናው ና የመጨረሻ ለማው አደለም ለማምነት ሲቀላ የሪሰርች ድርጅት አይደለም ማለት ነው። ሰብአዊ መብቶችን ለማስከበር የዘመቻዎች የሚያካሄድ ድርጅት ነው እና ጥናቶቹ በኋላ ካምፔኖቹ ግብአቶች ናቸው። እንጂ ወደ ድርጅት የሚያስከብር ንቅናቄ ድርጅት ዓለም አቀፍ ላይ እንግዲህ እንደዚህ ሁሉም አባላቶች አሉ። እነዚህ ሰዎች በሙሉ ነው ሪፖርት ስናወጣ the class of it. እንዲተገበሩ በተለያየ መልኩ እንቅስቃሴ ያደርጋሉ፣ ሰልፍ ይወጣሉ፣ ኦንላይን አክሽኖች ይኖራሉ፣ ደብዳቤ ይጽፋሉ እና በተለያየ መልኩ ይሳተፋሉና፣ በዋነኝነት አምነስቲ ማለት የሰብአዊ መብቶች የካምፔን እንቅስቃሴ ድርጅት ነው እንጂ የጥናት ድርጅት ብቻልና። በጣም እናመሰግናለን ሁለታችሁም። ድርጅቶቻችሁ ስለሚሰሩት ስራ ለሰጣችሁን ማብራሪያ፣ ከአድማጮቹ ወደ ተላኩልን ጥያቄዎች ነው የምናልፈው። ጥያቄዎቹ በጽሁፍ የመጡ ናቸው በፌስቡክ ገጻችንና በ ኢሜይል የመጡ ጥያቄዎች ናቸው። ከፌስቡክ ገጻችን ላይ የወሰድናቸውን ጥያቄዎች ላንሳ። አስተያየትና ጥያቄዎች ናቸው አንድ ላይ ተደባልቀው የቀረቡት አቤል ኪዳነና ተስፋይ ኪሮስ የተባሉ አድማጮችን የፌስቡክ ገጻችን ተከታዮች ያነሱት ጥያቄ ኢንተርኔት አለመኖሩ መረጃ ለማግኘት እንቅፋት መሆኑን ጠቅሰዋል። አቤል መጀመሪያ ሕዝብ ኢንተርኔት ያገኝና ከዛ በኋላ ነው ተገምግሞ፣ እኛ ብናወራ የሚሻለው ወይም እኛ ብንጠይቅ የሚሻለው ትርፉ ጉንጭ ማልፋት ነው ብለዋል። ተስፋይ ኪሮስ ደግሞ በክልሉ ኢንተርኔት በሌለበት መረጃ ትጠይቃላችሁ። እስቲ እንደ ጋዜጠኛ ያለውን ሁኔታ ገብተን እንድንዘግብ ይፈቀድልን ብላችሁ መጠየቅ ይሻላል የሚሉ ምክረ ሀሳቡን ወደ እኛ አምጥተውታል። እንግዲህ እነዚህ ሁለት አስተያየት ሰጪዎች ኢንተርኔትን ከመረጃ ወይም የሰብአዊ መብት መረጃን ከመሰብሰብ ጋር ያያይዘዋልና ኢንተርኔት መኖር አለመኖሩ ከሰብአዊ መብቶች መጣስ የመረጃ አሰባሰብ ጋር የሚያገናኘው ነገር ምንድን ነው የሚል ነው ጥያቄው። አቶ ዳንኤል ጋር እስቲ ለዚህ ምላሽ ስጡን። አመሰግናለሁ። ጥሩ ጥያቄ። በሌላ መልክም ብናየው የሚል ሀሳብ አለኝ። በተለይ ወደ መብት ስናቀርበው ኢንተርኔት የማግኘት መብት ማለት ዞሮ ዞሮ መረጃ ከማግኘት መብት ጋር ይያያዛል። የኢንተርኔት ጉዳይ እንደዚሁ ፋንሰ ልናየው የሚገባን አይደለም። በተለይ ከመብት አንጻር ስናየው መረጃ ማግኛም እንዲሁም ደግሞ ሀሳብን በነጻነት መግለጫ ፕላትፎርም በመሆኑ መረጃ የማግኘትም ሀሳብን በነጻነት የመግለጽን መብትም ሁለቱም በህገ መንግስቱም እንዲሁም በሌሎች አዋጆች ጭምር በተለይ መረጃ የማግኘት መብት አዋጅ በግልጽ ተቀምጧል። ማንኛውም ሰው ያለምንም ገደብ መረጃ የማግኘት መብት እንዳለው በህገ መንግስቱም ደግሞ ሀሳብን በነጻነት የመግለጽ መብት በግልጽ ተቀምጧል። ያ ብቻ ደግሞ ሳይሆን ኢትዮጵያን በተቀበለቻቸው ዓለም አቀፍ የሰብአዊ መብት ሰነዶች አይሲሲፒአርንም ብንመለከት በአንቀጽ አስራ ዘጠኝ ላይ በግልጽ ዜጎች ሀሳባቸውን በነጻነት መግለጽ እንዳለባቸው ያስቀምጣል። በትግራይ ክልልም ያለውን እንግዲህ የኢንተርኔት መኖር አለመኖር እንደው ከኢንተርኔትነት ባሻ ነገር ከመብት ጋራ ማያያዙ ተገቢ ነው ብዬ ስላሰብኩ ነው። ስለዚህ የኢንተርኔት ባለመከፈቱ ምክንያት በዛ አካባቢ የሚገኙ ዜጎች መረጃ እንደልባቸው እንደማያገኙ፣ እንዲሁም ሀሳብንም በነጻነት እንደማይገልጹ ግልጽ ነው። ኢንተርኔት ባለመኖሩ ብቻ በእነዚህ መብቶች ኤክሰርሳይዝ ማድረግ እንደማይቻል በግልጽ ማየት እንችላለን ማለት ነው። አቶ ፍስሐ መረጃን ከማሰባሰብ አንጻር የኢንተርኔት መኖር አለመኖሩ እክል ነው ወይ? ቆዳ የገለጸው ነገር አለ። ከዛ በላይ ደግሞ ኢንተርኔት መኖሩ ለብዙ ነገሮች አስፈላጊ ጉዳይ ነው። አስፈላጊነት አንጻር ስና- ከመጠነት አንጻር ብቻ ሳይሳ ማለት ነው። በተለይ የሰብአዊ መብት ስራዎችን ለመስራት፣ የሰብአዊ መብት መረጃዎችን ለመሰብሰብ የኢንተርኔት አስፈላጊነት በጣም ጠቃሚ ነው። በኢንተርኔት የሰብአዊ መብት ጥሰት ተንቀሳቃሽ ምስሎች፣ ፎቶዎች ድቆማዎች ይመጣሉ። ከዛ በተጨማሪ ደግሞ በኢንተርኔት ላይ የተመሰረቱ የመገናኛ ዘዴዎች አሉ። ከዋትሳፕ ጀምሮ ቴሌግራም፣ ፌስቡክ፣ ሜሴንጀር፣ ትዊተር ምናምን እያሉ እዛ ላይ እንግዲህ እነዚህ ደግሞ እንግዲህ ኢንተርኔት ውስጥ ናቸው በእነዚህ ደግሞ መደበኛ ስልክ ከመጠቀም የተሻለ ርካሽ ናቸው ሁለተኛ ደህንነታቸው የተሻለ ነው ከሌሎቹ ስለዚህ ዜጎች በነፃነት የደረሰባቸውን ጥቃቶች ያዩትን ጥቃት ሪፖርት ማድረግ ይችላሉ እንደ አምነስቲ ሆነ ሌሎች ድርጅ ድርጅቶች ከዚህ አንጻር እንግዲህ አሁን ትግራይ ውስጥ ያለው ነገር በተለይ ኢንተርኔት አለመኖሩ የተፈጸሙትን ጥቃቶች በጨለማ ውስጥ እንደተፈጸሙ ማድረግ ይቻላል ብዙ ችግሮች እንዳሉ እናውቃለን። በተዘዋዋሪ እንዲሆን ይደርሱናል፣ ግን ሙሉ ለሙሉ ለማረጋገጥ የኢንተርኔት አገልግሎት ባለመኖሩ ከፍተኛ ችግር ፈጥሯልና ስለዚህ ኢንተርኔት የሌለበት ሁኔታ ማለት ጨለማ ውስጥ ያለው ሁኔታ ነው። አሁን ባለው ሁኔታ ስለዚህ በጨለማ ውስጥ ነው እነዚህ የሰብአዊ መብት ጥሰቶች እየተፈጸሙ ያለ ያለው ስላሉበት ሁኔታ ማወቅ አይቻልም። በአጠቃላይ የእርሱ ሪፖርት ማድረግ አልተቻለም። እርስ መስጠት ማተቻላል ከጠቀሜታ አንጻር በተለመ ሰብአዊነት ስራዎች አቶ ፍሳህን ተከታይ አያይዤ ጥያቄን ለአንሳ ኢንተርኔት፣ ይህን ያህል ሰብአዊ መብት ጥሰቶች መረጃ አሰባሰብ ጠቃሚነቱ ይህን ያህል ከሆነ ኢንተርኔት በሌለበት ያሉ ግብዓቶች ማሰባ መባሰብ በማይቻልበት ሁኔታ የሚገኙ መረጃዎች ተአማኒነታቸው ወይም ደግሞ የሁሉንም ወገን መረጃ ማካተታቸው ላይ ምን ያህል የታመኑ ናቸው ማለት ይቻላል? ተደራሽነት ና ላይ ደግሞ ለብዙ ሰው አክሰሳ ከመሆኑ አንጻር የአካታችነትን የሰብአዊነት ጥናቶች ሁሉንም ወገን አካታች

አንጻር ከተደራሽበት አንጻር ስናየው ይወንታለት ማለት የኛ ስራ አቶ ዳን ይርጋ ልምጣና በትግራይ ክልል የሚገኘውን የሰብአዊ አያያዝ ሁኔታ የገመገማችሁበት ያወጣችሁት ሪፖርት አለ። እንግዲህ በትግራይ ክልል ስላለው የሰብአዊ መብቶች ሁኔታ መግለጫ ብቻ ሳይሆን በተለያዩ በምናገኛቸው መድረኮችም፣ ስብሰባዎችም ጭምር ያለንን ኮንሰርን በግልጽ እናስቀምጥ ቆይተናል። መግለጫዎችን ጭምር አውጥተናል። ለምሳሌ የቅርቡን መግለጫ ለመጥቀስ ያክል ጥር አስራ አራት ሁለት ሺ አስራ ሶስት ዓመተ ምህረት አንድ አስቸኳይ ጋዜጣዊ መግለጫ አውጥተናል። ይሄ መግለጫ እንግዲህ በትግራይ ክልል ያለው የሰብአዊ መብቶች ሁኔታ አስቸኳይ መፍትሄ ይሻል የሚል ርዕስ ይዞ የወጣ ነው። በዚህ መግለጫ ላይ በርካታ ዝርዝር የሰብአዊ መብት ጥሰቶችን አስቀምጠናል። ከዛ ውስጥ የተወሰኑትን ለመጥቀስ ያክል ግድያዎች፣ አካል ማጉደል፣ እስሮች፣ እንግልቶች አስገድዶ መድፈር እንዲሁም ደግሞ የንብረት ማውደም ጭምር በግልጽ በዝርዝር አስቀምጠናቸዋል። ብቻ ደግሞ ሳይሆን የሰብአዊ ድጋፍ ወይም የሰብአዊ እርዳታዎች ጭምር በአግባቡ እየቀረቡ እንዳልሆኑ፣ በዚህም ምክንያት በርካታ ቁጥር ያላቸው ዜጎች ለአስከፊ ረሃብ እንደተዳረጉ ጭምር ይሄን በግልጽ ገልጸናል። እንዲሁም ደግሞ መሰረታዊ አገልግሎቶች ለምሳሌ መብራት፣ ውሃ፣ ስልክ የመሳሰሉትን የባንክ አገልግሎትንም ጭምር እንዳልተ ከፈቱ ጭምር እሱም በአስቸኳይ መከፈት እንዳለበት ጭምር በዛ አስቸኳይ ጥሪያችንን አስተላልፈናል። ያ ብቻ ደግሞ ሳይሆን ለአብነት ያክል ጋዜጠኛ ዳዊት ከበደ እና በረከት በርሄ ጥር አስራ አንድ ቀን ሁለት ሺህ አስራ ሶስት ዓመተ ምህረት በጸጥታ ኃይሎች መገደላቸው ጭምር ህጋዊ ያልሆኑ ስራዎች እንዲሁም የሰብአዊ መብትን አስጊ ደረጃ ላይ የሚያደርሱ እርምጃዎች እንደሆኑ ገልጸናል። ስለዚህ ዘርዘር ያለ በጣም ጠንካራ የሆነ ነገር ግን በጣም አሳሳቢና አስቸኳይ ነፍሴ ይሻል የሚል አስቸኳይ ጋዜጣዊ መግለጫ ጭምር በማውጣት በትግራይ ክልል ያለውን አሳሳቢ የሰብአዊ መብቶች ሁኔታ አሳውቀናል። ይህንንም እንግዲህ መግለጫ ለሚመለከታቸው የመንግስት አካላት ጉዳዩ ይመለከታቸዋል አልናቸው፣ ልከናል፣ ለሚዲያ ልከናል እንዲሁም ለፓርትነሮቻችን ጭምር አሳውቀናል። ያ ብቻ ደግሞ ሳይሆን አሁንም ተጨማሪ የሰብአዊ መብት ጥሰቶች እየተፈጸሙ እንዳሉ ከአካባቢው የተለያዩ መረጃዎች ይደርሰናል። ቅድም በተጠቀሰው በአካባቢው የኢንተርኔት አገልግሎት የስልክ አገልግሎት እንዳስፈላጊነቱ እየሰራ ስላልሆነ ይሄን መረጃ በማሰባሰብ ስራችን ላይ ከፍተኛ እክል ገጥሞናል። ስለዚህ አሁንም በቀጣይ ሰመጉ አቅም በፈቀደ መጠን መርማሪዎችን በመላክ በክልሉ በተለያዩ አካባቢዎች ላይ ያለውን የሰብአዊ መብቶች አያያዝ ሁኔታ ደግሞ በቀጣይ መግለጫ የምናወጣ ይሆናል። ግን አሁንም ባለንበት ሁኔታ ላይ የምናገኛቸው መድረኮች፣ ስብሰባዎች እንዲሁም ደግሞ ይመለከታቸዋል አልናቸው አካላት ጭምር በትግራይ ክልል ያለውን አሳሳቢ የሰብአዊ መብቶች ሁኔታ እስቲል አስቸኳይ መፍትሄ ማግኘት አለበት የሚለውን ውትወታችንን እንደቀጠል እንገኛለን። በጣም አመሰግናለሁ አቶ ዳን። አቶ ፍስሐ፣ እናንተም እንዲሁ በተደጋጋሚ መግለጫዎች ስታወጡ ነበር እና በአሁኑ ሰዓት እጃችሁ ላይ ያለው በትግራይ ክልል ውስጥ ያለው የሰብአዊ መብት አያያዝ ሁኔታ ምን ይመስላል? ሁሉንም ሪፖርታችሁን ሳይሆን አንኳር አንኳሩን አጠር አድርገው እንግዲህ ያው የተለያዩ ስቴጆችን አልፏል፣ የተለያዩ ደረጃዎችን አልፏል። ተጋጭ ዝናያ ላይ ግጭቱ በተፈጠረበት ጊዜ ላይ የነበሩት ካቶች ብዙዎቹ አሁን የሚል ባህሪያቸውን የቀየሩ ነገሮች አሉ። የመጀመሪያ ላይ ይታይ የነበረው በተለይ መደበኛ ንግዲት ኮንቬንሽናል ዋር የሚባለው ነገር በነበረበት ሲሆናል በተለይ ከተሞች አካባቢን በከባድ መሳሪያዎች ሰላማዊ ሰዎች የሚኖሩባቸው የተገለገሉባቸው ቦታዎች ላይ ተፈጸመ ከባድ መሳሪያ ጉዳቶች አሉ። ይሄ ጦር ወንጀልም ነው። በተለያዩ ቦታዎች ላይ ታይተዋል። ሁመራ፣ መቀሌ፣ አክሱም እነዚህ ነገሮች አሉ። የተወሰኑ ቦታዎች በተለይ ከተለ ምዕራብ ትግራይ ማይካድራ ሁመራ

አንድ ተያያዥ ጥያቄ ላንሳ ትግራይ ክልል ውስጥ ስላለው የሰብአዊ መብቶች አያያዝ ሁኔታ ሲያነሱ አንዳንዶቹ ጥቃቶች አሁን የሉም አንዳንዶቹ ደግሞ መልካቸውን ቀይረዋል ብለዋል የትኞቹ ጥቃቶች ናቸው የሌሉት የትኞቹ ጥቃቶች ናቸው መልካቸውን የቀየሩት መልኩን ቀይሮ የምናየው በተለይ ሴቶች እና ህጻናት ላይ የሚፈጸሙ ጾታዊ ጥቃቶች አስገድዶ መድፈርን ጨምሮ ማለት ነው በብዙ ቦታዎች ላይ ሪፖርት እየተደረጉ ይሄ እንግዲህ ብዙ ጊዜ ጦርነት ሲኖር የሚያጋጥም ነገር ነው ሰልፍና ተነጫጭ ሊደረግበት ይገባ የነበረ ነገር ነው። ግን ጦርነቱ ከመራዘሙና በተለይ አካባቢ የተወሰኑ ብዙ ቦታዎች ላይ የጸጥታ ኃይሎች ከመሰማራታቸው አንጻር ይሄ ነገር በመከለጫ ተማም በሌሎች ቦታዎችን ላይ በሰፊው እየታየ ነው። ስለዚህ ይሄኛው አዲሱ ፊቸር የምንለው ይሄኛው፣ እስካሁንም የቀጠሉ አሉ። ለምሳሌ ኤትኒክ ፕሮፋይሊን ወይም ደግሞ ሰዎችን በብሔራቸው ፕሮፋይል አድርጎ የተወሰኑ አገልግሎቶችን እንዲያገኙ ወይም እንዳያገኙ ማድረግ አሁንም የሚታይ ነበር ነው ከመጀመሪያ ጀመ ነበ ነበር ግን በተለያዩ ሁኔታዎች የቀጠለ ነው። ኤርፖርት ላይ ማለት ትግራይ ተወላጆች፣ ትግራይ መታወቂያ ላለ ሰው ከባድ የተለየ ጥያቄ ነው የሚደረግለት፣ የተለየ አሰራር ነው ያለው። ይህ እንግዲህ ከብዙ ሰዎች ያገኘ ነው። አሁንም የቀጠለ ነገር ነው። በረራ የተከለከሉ ሰዎች አሉ። በረራ ያመለጣቸው ሰዎች አሉ። ወይም ደግሞ ተንገላተው ጨረሻ ሰዓት ላይ በረራ ያገኙ ሰዎች አሉ። ከትግራይ ወደ አዲስ አበባ በትራንስፖርት መምጣቱ እንደዚህ ከፍተኛ ችግር ነው። በተለያዩ ቦታዎች ላይ ቼክ ፖይንት ወይም ኬላ ይባሉት አሉ። መታወቂያ እየታየ ብዙ ነገሮች ይደረጋሉ። ክብርን የሚነካ አይነት ትሪትመንት እና የፍተሻ የአካላዊ ፍተሻዎች ይደረጋሉና ከዚህ ጋር ተያይዞ ደግሞ የሚፈጸሙ የይዞታ ጥቃቶችም እንዳሉ ነው የሚታየው። ስለዚህ የተወሰኑት የቀሩት ለምሳሌ ኦልሬዲ ብዙ ቦታዎች ከተያዙ በኋላ በተለይ ለማይካራ ሁመራ ያየናቸው ነገሮች ስለቆየ እና አንደኛው የተወሰነው ኮሚኒቲ ደግሞ ቦታዎቹ ላይ ስለወጣ ያው መቀጠል አልቻለም። ምናልባት ቢገኙ የኦርሞኒ ያክል ይችላል። ብዙ የትግራይ ተወላጆች ከነዚህ አካባቢዎች ወጥተዋል በሚደርስባቸው ጥቃቶች ና ማስፈራራቶች ምክንያት ለዛ ነው ይቆመ እንጂ ድርጅቱ ስለሌለ ሲሆን ያው ከዛ አካባቢዎች ላይ ሰዎች ስለወጣ። ማይካድራ ግን እናንተ ባወጣችሁት ሪፖርት ማይካድራ ላይ ተጠቂው የቀረው እና አብዛኛው የአማራ ተወላጆች የሚል ሪፖርት አውጥታችሁ ነበር፣ ና ትንሽ ግር ስላለኝ እሱ ላይ እንዲያብራሩ ነው። ማይካራ እንግዲህ እኛ ሪፖርት ያደርግ ነው እዛ ቦታ ላይ ጭፍጨፋ እንደተፈጸመ በዋንነት ያሳየ ነው። በእነዛ ሁለት ቀናት ላይ ጥቅምት ሰላሳ እና ህዳር አራት ላይ ሽሉ ይነ እስከሚነገር በዛ የተፈጸመው ነው በተለይ የአማራ ተወላጆች ላይ የተፈጸመ ነው። ከዛ በኋላ ማይካራ በፌደራል አስተዳደር እና በፌደራል ጸጥታ አካል እና በተለይ ደግሞ የአማራ ክልል ታጠቀው ኃይሎች ከገቡ በኋላ ያ ጥቃት ደግሞ ቀጥሏል፣ በተለይ የትግራይ ተወላጆች ላይ ቀጥሏል። ብዙ አይነት ጥቃቶች እንደደረሰባቸው መረጃዎች አሰባስበናል። እሱም በዚ የሚቀጥለው በምናወት ሪፖርት ላይ የምናሳየ ሆነን። ስለዚህ ፌዝ ነበረው ወይም ደግሞ የተለያየ ጊዜ ነበሩ። የመጀመሪያ ላይ አማራዎች ላይ የተፈጸሙ ነበሩ። በኋላ ላይ ደግሞ እነዚህ የተለያዩ የክልል የክልልና የፌደራል ጸጥታ አካላት ከገቡ በኋላ ደግሞ ጸጥታ አካላት ብቻ ያሉም ዛካ ያሉ ቀን ሰራተኞችም በዚህ ውስጥ እንደተሳተፉ ነው። ብዙ የተለያዩ ተወላጆች ላይ ከቤታቸው እንዲፈናቀሉ፣ እንዲታሰሩ ያለ ሰርኪ ለረጅም ጊዜ ምግብ በሚበበት ሁኔታ ይህንም የተወሰኑ ሰዎች ደግሞ ኢትዮጵያ ደጋፊዎች ናቸው የቀድሞ አባላት ናቸው ተብሎ የተገደሉ ሰዎች ይመጣሉ። ፌስ ነበረው ወይ የተለያዩ ደረጃዎች ጊዜያት ነበሩት ማለት። ወደ አድማጭ ጥያቄ ልለፍ። ደረጀ ጂኤም የተባሉ ጠያቂ ከአዲስ አበባ መሆናቸውን ጠቅሰው በኢሜላችን በላኩት ጥያቄ ከፊቱ አስተያየት አለ። ከዛ በኋላ ነው ወደ ጥያቄያቸው የሚመጡትና ጦርነት ነውና ትግራይ ውስጥ የሞቱና የተጎዱ በርካታ ሰዎች ሊኖሩ ይችላሉ። እነዚህ ችግር የደረሰባቸው ሰዎች ምንም አይነት ቅሬታ ቢያቀርቡ አይፈረደባቸውም። በጣም የሚያሳዝነው ማይካድራን ጨምሮ በተለያዩ አካባቢዎች ግፍ የፈጸሙ የህወሓት ታጣቂዎችና አባላት ወደ ሱዳን ሸሽተው ሚዲያና ታላላቅ ተቋማት የመረጃ ምንጭ እያደረጓቸው ነው። እንዲሁም ከስልጣንና ከጥቅም የተወገዱ የህወሓት ሰዎች ሐሰተኛ መረጃዎችን በማሰራጨት ተጠምደዋል ካሉ በኋላ ለመሆኑ የሰብአዊ መብት ተቋማት የመረጃ ምንጮቻቸውን ገለልተኝነት ወይም እውነትነት በምን አይነት ሁኔታ ያጣራሉ ሲሉ ይጠይቃሉ። ና ሁለታችሁም የምትመሯቸው የሰብአዊ መብት ተቋማት ድርጅቶች ናቸው እና ለዚህ ጥያቄ ምላሻችሁ ምን ይሆናል? ከአቶ ዳን ልጀምር። እንግዲህ እንደሚታወቀው የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ከአስራ ዘጠኝ ሰማንያ አራት አመተ ምረት ጀምሮ ቀደም ብዬ እንደጠቀስኩት በጣም ዝርዝር የሰብአዊ መብት ጥሰቶችን በበቂ ማስረጃ ካጣራ በኋላ ነው ለሚመለከተው አካላት ለሕዝብ ይፋ የሚያደርገው። እንግዲህ እነዚህ የማጣት ስራዎችን ስንሰራ የመረጃ ምንጮቻችንን ቀለልተኝነትና እውነተኝነት የመጀመሪያው መስፈርት ነው። እንደዝም ብለን ጉዳዩ ተከሰተ ስለተባለ በሰሚ ሰሚ ሪፖርት አናወጣም፣ አውጥተንም አናውቅ ለምሳሌ አንድ ቦታ ግድያ ተፈጸመ ከተባለ ያን ግድያ የተፈጸመበትን ሰው ሙሉ ስም፣ መኖሪያ አድራሻው፣ ኢቨን ገዳዩ ማን እንደሆነ ለመግደል የሰጠውን ምክንያት፣ እንዲሁም የሟች ቤተሰብን ጭምር እስከ ማነጋገር ነው የምንደርሰው። እኛ ሪፖርት ከማውጣታችን በፊት ምናልባት ይሄንን የሰመጉን ቀደምት ከዚህ በፊት ያወጣናቸውን ሪፖርቶች ማየት ይቻላል። እስከ ሟች ፎቶግራፎች፣ ዝርዝር፣ የቤት ቁጥር ጭምር ሳይቀር ነው ሪፖርት የምናወጣው። ስለዚህ በተቻለን አቅም የምንጮቻችንን ገለልተኝነትና እውነተኝነትን አናጣራ ሪፖርት አናውጣም። ከአንድ ወገን ብቻ ደግሞ አይደለም። አቅም በፈቀደ መጠን የሰብአዊ መብት ጥፋቱን ፈጽሟል ከተባለው አካል ወይም አካባቢ ጭምር ኮራቦሬት ለማድረግ ወይም ምላሽ ለማግኘት ባላንስ ለማድረግም ጭምር ጥረት እናደርጋለን። ስለዚህ መስፈርቶች ነው መግለጫ የምናወጣው። ለዚህም ነው አንዳንድ ጊዜ የምናወጣቸው መግለጫዎች ለተወሰነ ጊዜ ይዘገዩብናል። ይሄ የሚሆንበት ምክንያት የተወሰኑ መረጃዎችን የሚይዝና ነገር ግን ማስረጃዎች ስለሚገባን እነዛን ማስረጃዎች በእጃችን እስኪገቡ ወይም በደንብ እስክናመሳክራቸው ጊዜ ይፈጅብናል። ስለዚህ እኛ ኢሰመጉ ሁሌም ቢሆን የመረጃውን ገለልተኝነት እንዲሁም እውነተኝነት፣ ተቀባይነት ጭምር ማጣራት ተገቢ ነው ብለን እናስባለን። በዚህም መልኩ ነው እስከ ዛሬ ስንሄድ የቆየ ነው። አቶ ፍስሐ ሪሰርች እንግዲህ አሰራር ዘዴዎች አሉት የሰብአዊ መብት ሪሰርች አሰራር ዘዴዎች በተለያየ ው፣ ከተለያዩ ሰው እርሶች ማረጋገጥ ወይ ደግሞ መረጃ ብናገኝ። ሌላ ታደሰ ካሳ የተባሉ ጠያቂ እንዲሁ በፌስቡክ ገጻችን ላይ ነው እሳቸውም ጥያቄያቸውን የሰነዘሩት። ትግራይ ላይ በተከሰተው ጦርነት ህዝቡ ለጉዳት እንደ ተዳረገ አያጠራጥርም። በዚህም አንዳንድ ግለሰቦች ጉዳዩን ከፖለቲካ ትርፍ አንጻር በማየት ህዝቡ ድጋፍ እንዳያገኝ በመቀስቀስ ላይ አሉ። ይህ ተግባራቸው ከሰብአዊ ድጋፍ አንጻር እንዴት ይታያል? ማንነት ነው የሚመለከተው። ሰብአዊ ድጋፍ እንዳይደረግ መከልከልን የህግ ጉዳይ እንዴት ያየዋል የሚል ጥያቄ አንስተዋልና የተጎዱ ሰዎች ድጋፍ እንዳይደረግላቸው በየትኛውም መልኩ መከላከልን ከሰብአዊ መብቶች አንጻር እንዴት ይታያል ነው የሚለው ጥያቄ እንግዲህ በጦርነት ተግባራዊ የሚሆኑ ልዩ ህጎች አሉ። አንደኛው የሰብአዊነት ህግ ሁማንታሪ ያለው የሚባለው ነው። እና በዚህ ጊዜ ውስጥ አንደኛው ጥቅትኛትን የሚከል የሚወሰድባቸው የሚገባው ነገሮች፣ በጦርነት ውስጥ ከሚሳተፉ ወገኖች የሚጠበቀው ነገር እንደ ሰላማዊ ዜጎች እና ግድት ውስጥ ላይሌሉ ወገኖች የሚደረጉ ተባቢ ድጋፎች ለምሳሌ የምግብ የጤና፣ የውሃ እነዚህ ነገሮች መገደብ እንደ ጦር ወንጀል ነው የሚቆጠሩ። ከሰባዊ መብት አንጻር ስናያቸው ደግሞ በዓለም አቀፍና በኢትዮጵያ ህጎች ላይ የተቀመጡ በህይወት የመኖር መብትን፣ ምግብ፣ የተሟላ ምግብ፣ የህጻናት መብትን፣ የሴቶች መብትን ይሁን የጤና መብትን የሚነኩ ነገሮች ናቸው። ስለዚህ እንደዚህ አይነት ድርጊት ውስጥ መስጣት የሰባዊ መብት ጥሰት ነው። ከዛ በተጨማሪ ደግሞ የዓለም አቀፍ የጦር አካሄድ ህጎችን የሚጻረር ነው። ምናልባቶቹ ሲሪያስ ከሚባሉት የጦር ወንጀሎች ውስጥ አንደኛው በሰላማዊ ዜጎችና በጥፍ ቱም ለማይሳተፉ ወይም መሳተፍ ለማይችሉ ሰዎች ከጦርነቱ የወጡ ሰዎችን ሰብዓዊ እርዳታ እንትን ማለት ነው። ስለዚህ ህጉ በዚህ መልኩ ነው የምናየው። በዚህ ውስጥ እንግዲህ ግለሰቦች ብቻ ያደሉ ማንዳንዴ ሚመጣውን ጦርነት ውስጥ የሚሳተፉ ወገኖችም በተለያየ መልኩ ሲጥሱ ይታያል። አንደኛው ያው አክሰስ መከልከል ነው። ወይም ደግሞ ተደራሽ እንዳይሆኑ አካባቢዎች ተደራሽ እንዳይሆኑ ክልከላዎችን ማስቀመጥ ነው። ሌላኛው ደግሞ የሚቀርቡ ሰብአዊ እርዳታዎችን ቡ ጋ ሳይደርስ መዝረፍ፣ በሌላ ገቢ ምንጭ ማለት ዘርፎ ወይ መሰጥ ህዝቡ ጋር ሳይደርስ ወደ ራሳቸው መጠቀሚያ ማድረግ፣ እንደዚህ እንደዚህ አይነት ነገሮችን የሚያደርጉበት ሁኔታ አለ። ስለዚህ ይህ እንግዲህ የዓለም አቀፍም የሰ የዓለም ሰብአዊ ድጋፍ እንዳይደረግ መከልከል የሕግ ጉዳይስ እንዴት ያዋል የሚል ጥያቄ ነው ያነሱትና አቶ ዳንስቲ ለዚህ ጥያቄ ምንድን ነው ምላሹ? በትግራይ ክልል ያለውን የሰብአዊ መብት አያያዝ ሁኔታ በተለይም ሰብአዊ ድጋፍ የማግኘትን ጉዳይ ከፖለቲካ ጋር ማያያዙ ተገቢ አይደለም። እውነት ለመናገር በማንኛውም መልኩ የሰብአዊ መብትና የሰብአዊ ድጋፎች ከፖለቲካ ጋር መያያዝ የለባቸውም። ይሄንን የተለያዩ ወገኖች ራሳቸው በሚመቻቸው ወይ ደግሞ አንዳንድ ጊዜ በተሳሳተ መረጃ በዛ አይነት ኮንክሉዥን ይወስዳሉ። ግን እኛ እንደ ሰብአዊ መብት ተቋም ሰብአዊ ድጋፍ የሚደረግላቸው ወገኖች በምንም መልኩ ከፖለቲካ ጋር መያያዝ የለበትም። የሰብአዊ ድጋፍም ደግሞ ያለምንም መከልከል የሰብአዊ ድጋፍ ለሚያስፈልጋቸው ወገኖች ሁሉ መድረስ አለ። ይሄንን አለመድረስ ባይዘዌ በሕግም የሚያስጠይቅ ነው። የሰብአዊ ድጋፍ የሚያስፈልጋቸው አካላትን ምንም አይነት ምክንያት ተሰጥቶት የሰብአዊ ድጋፍ አገልግሎት እንዳይደርስ አለማድረግ ብቻ ሳይሆን ድርጊቱን ራሱ በሚፈለገው መጠን በሚፈለገው ፍጥነት አለማድረግ ራሱ ከሚያደርሰው የሰብአዊ ጥፋት አንጻር ተጠያቂ ያደርጋል። እንኳን ኢንቴንሽናሊ መከልከል ቀርቶ። ስለዚህ እኛ እንግዲህ ብዙ ኤክስኪውዞች አሉ። ከመንግስትም ወገን ከሌላኛውም ወገን የሰብአዊ ድጋፍን በሚመለከት በበርካታ መንገዶች እንሰማለን። ከፖለቲካ ጋር የማያያዝ ነገር አለ። ይሄ አይ ቲንክ መቅረት ያለበት ነው፣ ተገቢም አይደለም። አሁን መቅደም ያለበት ወገኖችን፣ ሰዎችን ማትረፍ ነው እንጂ ወደ ሌላ የፖለቲካ ካልኩሌሽን ውስጥ ገብቶ ይባስ መሰራት መድረስ የሚገብ ጻፍበትን ይፈርቶች እንደው ለዚህ አተካሮ መዋል የለበትም ግን ዞሮ ዞሮ በህግ ያስጠይቃል በአለም አቀፍ ህግ ጭምር የሰብአዊ ድጋፍ እና እርዳታ እንዳያገኙ መከልከል በተለይ ሲቪሊያን ውሃ መድሃኒት ምግብ እንዳያገኙ ይህንን መከልከል በአለም አቀፍ ህግችም በጦር ህጎች ጭምር የተከለከለ ነው የመጨረሻው ጥያቄ መጀመሪያ ላይ ስለ ድርጅቶቻችሁ አብራሩልን ካልኩት ጋር የተያያዘ ነው የሚሆነው የምታወጧቸው ሪፖርቶች ሁልጊዜም በተለያየ ቡድኖች የተወጠሩ ናቸው ይሄ ሪፖርት ወጥቷል ተብሎ ሁሉንም በሚያስማማ መልኩ ተቀባይነት አያገኝም ልክ እናንተ እነዚህን ሪፖርቶች ስታወጡ ከማህበረሰቡ ከመንግስት ከሌሎችም አካላት የምትጠብቁት ምንድን ነው እኛ እንግዲህ በእነዚህ ጎዚዎች ላይ የምንጠብቀው ሰብአዊ መብት ጥያቄዎች ማንም ላይ ተፈጸመ ማንም ላይ ራሳችን ላይ እንደተፈጸመ አድርገን ነው መቆጠር መውሰድ ያለ ያለን ሴት ላይ፣ ወንድ ላይ፣ እዚኛው ብሔር ላይ፣ እዛኛው ብሔር ላይ፣ ሽማግሌ ላይ ወይ ህፃን ላይ ተፈጸመ የሚለው ልዩነት መቻር የለበትም። የሰብአዊ መብት ጉዳዮች ሲፈጸሙበት ጊዜ እኔ ላይ እንደተፈጸመ ጥቃት መውሰድ መቻላል። ይሄ እና ግን ዛብ የበዛበት ሁኔታ ላይ በላይ ደግሞ ቪክቲም ሁድ የፖለቲካ መሳሪያ በሆነበት ጊዜ ላይ ያንን አቦይድ ማድረግ አይቻልም። እኛ ግን ለዛ ይጠቅማል ብለን ሳይሆን የሆነ ጊዜ ላይ ሁሉም ሰው የመንግስት ባለስልጣናትም ሆን ነዋሪም ሊሆን የሰጣ አንድ ሰው ላይ የሰው ልጅ ቦታ፣ ብሄር፣ ፖለቲካ፣ አመለካከት፣ የኢኮኖሚ ሁኔታ ሳይገድ ብለን ማለት ነው። ያንን ማድረግ ካልቻለን ያው አዙሪት ውስጥ ነው ገባ። ሰብአዊ መብት ሁኔታዎችን መጠቀሚያ የሚያደርግ ፖለቲካ ከሰብአዊ መብት ጥሰት አይወጣ ነው። እንዲያውም መልሶ ሊገብ ሲመጡ ያን የተጠቀማቀም ዝነሞ ደግሞ ሌላውን ወደድ አያቆም የምነው ምናልባት ኢትዮጵያ ውስጥ የምናየው የዛ ነጻ በራጅ ይመስለኛል። ከተወሰነ ጊዜ በፊት የሰብአዊ መብት ጥሰቶች በተለያዩ ፈለች ሰሰሙ ጮ የነበሩ ወገኖች ተለያየ መ ወደ ስልጣን ሲመ ደግሞ የእኛን ሪፖርቶች እና ሌሎችን ሪፖርቶች ሲያጣጥሉ ማየት ይታያል። ይሄ እንግዲህ የሰዎቹ ምርጫ ነው፣ ግን ከሰብአዊ መብት ተቆርቋሪነት ባህሪ ነው። ከማህበረሰቡ፣ ከመንግስት፣ ከተለያዩ አካላት የምትጠብቋቸው ምላሾች ምንድን ናቸው? እንግዲህ እኛ እነዚህን ሪፖርቶች የሰብአዊ መብት ጥሰት ሪፖርቶችን ስናወጣ ከማህበረሰቡም፣ ከመንግስትም፣ ከሚዲያም፣ ከሲቪል ሶሳይቲም ጭምር የምንጠብቃቸው ነገሮች አሉ። እንግዲህ በዋናነት ኃላፊነት ያለው ከመንግስት ነው። ከመንግስት የምንጠብቀው ሶስት መሰረታዊ ግዴታዎች አሉበት። መንግስት የሰብአዊ መብቶች ማክበር፣ ማስከበርና ማሟላት ነው። እነ እዚህም እንዲወጣ እንጎተጉታለን። ይህንን ነው የምንጠብቀው። ከህብረተሰቡ ደግሞ መብት ብቻ ሳይሆን ግዴታም ጭምር ነው። መብትና ግዴታ ያው የአንድ ሳንቲም ሁለት ገጽታ ናቸውና ስለዚህ ህብረተሰቡም የራሱን መብቻ ሳይሆን ያለበትንም ግዴታ ጭምር እንዲረዳ ያንን እንዲገነዘብ አብሮ ተቻችሎ የመኖሩን ነገር የበለጠ ትኩረት እንዲሰጥ። ደግሞ የሰብአዊ መብት የማስከበር ጉዳይ በመንግስት ብቻ ወይም በሰብአዊ መብት ተቋማት ወይም በሚዲያ ብቻ የሚጣል አይደለም። ህብረተሰቡ በጣም ትልቅ ሚና አለውና የራሱንም መብት ማስጠበቅ፣ የሌሎችም መብት ደግሞ እንዳይጣስ መሟገት፣ ጥበቃ ማድረግ ጭምር ይኖርበታል። ያ ብቻ ደግሞ ሳይሆን እንደኛ ላለ ሰብአዊ መብት ተቋማት ደግሞ የበኩሉን እገዛ ማድረግ አለበት ለምንሰራቸው ስራዎች መረጃ በማቀበል ምናልባትም አብሮን በመስራት የሰብአዊ መብቶች ሁላችንም በጋራ ብንቆም ስራው ቀላል ይሆናል። ነገር ግን በተወሰኑ የሰብአዊ መብት ተቋማት ላይ ብቻ የሚጣል ከሆነ እጅግ በጣም ከባድ ነው የሚሆነው። ስለዚህ ከህብረተሰቡም የሚጠበቀው ለምሳሌ ኢሰመጉ ሜምበርሺፕ ቤዝድ ወይም በአባልነት ላይ መሰረት ያደረገ ተቋም ነውና መጥተውን አባል ሆነው አብረው ለራሳቸውም ለሌሎችም መብቶች ሊሟገቱ ሁላችንም ለሰብአዊ መብቶች በጋራ ብንቆም የሰብአዊ መብቶች ጥሰቶች ይቀንሳሉ ብለን እናምናለን። በሚዲያዎችም ላይ እንደዚሁ፣ ሚዲያዎችም የሰብአዊ መብቶችን በሚመለከት በቂ ትኩረት መሰጠት አለ። አሁን አንዳንድ የምንታዘባቸው ነገሮች አሉ። በሀገራችን በጣም ፈታኙ ጉዳይ የሰብአዊ መብት አያያዝ ሁኔታ ሆኖ ሳለ፣ ግን ሞሮፍ ወደ ኢንተርቴይንመንት የማዘንበል ነገር አለ። ኢንተርቴይንመንት በራሱ መብት ነው፣ ነገር ግን በጣም ፕራዮሪታይዝ መደረግ ካለበት ሚዲያዎቻችንም በአገር ውስጥም በውጭም ያሉ ሚዲያዎች ለሰብአዊ መብቶች መተዋወቅ፣ የሰብአዊ መብቶች ጉዳይ ላይ መወያየት፣ መረጃ መቀባበል ላይ በስፋት በዋና ፕሮግራማቸው ላይ ይዘው ዛሬ አሁን ቪኦኤ እንደሚያደርገው ለህዝቡ ህዝቡ የሚጠይቅበት መልስም የሚያገኝበትን መድረክ በስፋት መስራት ቢቻል የህብረተሰቡንም ሰባዊ መብት ግንዛቤ እና ሀላፊነት ጭምር የመንግስትንም ጭምር ማሳደግ የሚቻል ይመስለኛል እንግዲህ ሲቪክ ሶሳይቲዎችም የነቃ ተሳትፎ ማድረግ አለብን ከመቼውም ጊዜ በላይ ምክንያቱም ለሰባዊ መብቶች መከበር ተቋቋምን እንደመሆናችን መጠን በስፋት በመተባበር አንድ ላይ በመቆም ሰባዊ መብቶችን በሚመለከት አያያዛቸው በሀገራችን የተሻሻለን እንዲሆን በምናገኛቸው መድረኮች መወትወት መረጃዎችንም በፍጥነት ለሚመለከታቸው አካላት በማድረስ ህዝቡንም በማንቃትና በማስተማር ከመቼውም ጊዜ በላይ በዚህ ወቅት የሚጠበቅብን ይመስለኛል። የኢትዮጵያ ሰብአዊ መብቶች ጉባኤ ዳይሬክተር አቶ ዳን ይርጋ ከአዲስ አበባና የአምነስቲ ኢንተርናሽናል የአፍሪካ ቀንድ አጥኒ አቶ ፍስሀ ተክሌ ለአድማጮች እድል ሰጥተን ከአድማጮች ያገኘናቸውን ጥያቄዎች ለነሱ ምላሽ ስለሰጣችሁን በአሜሪካ ድምፅ አድማጮች ስም በጣም አመሰግናለሁ። እግዜር ይስጥልኝ። ዘር ልናመሰግናለን። እኛ አድማጮች እናንተን በጥያቄ ስለተሳተፋችሁ በጣም እናመሰግናለን። ለጥያቄና አስተያየቶቻችሁ ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት በውስጥ መስመር አስራ አራት በተቀረጸው የድምፅ መመሪያ መሰረት መልእክት ካስቀምጣችሁ ይደርሰናል። ሁለት ዜሮ ሁለት ሁለት ሀምሳ አንድ ሰላሳ አምስት ዜሮ አምስት ለዋትሳፕ ብቻ ተጠቀሙ። ሆርን አት ቪኦኤ ኒውስ ዶት ኮም በኢሜይል፣ አት ቪኦኤ አምሃሪክ በፌስቡክ ገጻችን ይላኩልን። ሃሽታግ ቪኦኤ አምሃሪክ ደግሞ የትዊተር ገጻችን ነው። አስተያየታችሁን አካፍሉን፣ ተሳተፉ። የአሜሪካ ድምጽ